ዛሬ በሕዝብ ተወካዮች ምክር ቤት በተካሄደው የስልጣን ርክክብ ስነ ስርዓት ላይ ዶክተር አብይ አህመድ ያደረጉት ንግግር ከተደመጠ በኋላ ሶስት በውጭ የሚኖሩ ምሁራን አስተያየቶቻቸውን አጋርተውናል። ይህኛውን ርዕስ ሶሎሞን ክፍሌ ነው የያዘው። የተከበራችሁ አድማጮች የሕዝብ ተወካዮች ምክር ቤት ዛሬ ዶክተር አብይ አህመድ አሊን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ጠቅላይ ሚኒስትር አድርጎ መሰየሙን ከዜናና መጽሔት ዝግጅቶቻችን ሰምታችኋል። ጠቅላይ ሚኒስትር አህመድ ከሥልጣን ርክክቡ በኋላ ለመላው የኢትዮጵያ ሕዝብ ንግግር አሰምተዋል። ብዙዎች ንግግራቸውን ያደመጡ ሰዎች ከከዚህ ቀደምቱ ታላላቅ ንግግሮች ሁሉ የላቀ አሉ የተባሉ የሀገሪቱን ችግሮች የዳሰሰና የመፍትሔ ሐሳቦችንም ያካተተ ታሪካዊ ንግግር ሲሉ አወድሰውታል። ከሰሞኑ የተለያዩ ምሁራንን አስተያየት እየጠየቅን ለማቅረብ እንሞክራለን። ለዛሬ አንድ ሁለቱን ይዘናል። ሻለቃ ዳዊት ወልደ ጊዮርጊስን ላስቀድም። ቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር፣ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ዋና ኮሚሽነር፣ ከዚያም በፊት የኤርትራ አስተዳዳሪ ነበሩ። ሙሉውን የዶክተር አብይ አህመድን ንግግር ተከታትለዋል። እንዴት አገኙት ሻለቃ ዳዊት? እንደተባለው ታሪካዊ ሊባል የሚችል ነው የዶክተር አብይ ንግግር በንግግርነቱ በጣም ጥሩ ነው። በጣም መንፈስ አዳሽ ነው። በደንብ አዳምጬዋለሁ። ቆመናው በራሱ ያለው እምነት፣ ያነሷቸው ነጥቦች፣ የዳሰሳቸው ነጥቦች ሁሉም ያስደስታሉ፣ ያኮራሉ የኢትዮጵያ ታሪክንና ሚና የተጫወቱትም በተለይ ደግሞ ከአጼ ምኒልክ ጀምሮ መሪዎቹን አንስቶ ታሪካችን በሚገባ በትክክለኛ ገጽታው አቅርቦታል። ይሄ ማናቸውም መሪ በኢትዮጵያ ውስጥ በቅርብ ያሉ መሪዎች ለማንሳት የሚጠየፉትን ነገር ነው ያነሳው። ይሄ በዚህም ኮርቻለሁኝ። ከሀገር ኃላፊነት ጋር አያይዞ የቤተሰቡን ጉዳይ ማንሳቱ ደግሞ ስብዕናውን እና ሰውነቱን በሚገባ አሳይቷል። በዚህም በጣም ስሜት ይነቶታል። ሆኖም ንግግር ነው ያደረገው ዛሬ። እኔ ብዙ የመንግስታት ለውጥ በአፍሪካ ውስጥ አይቻለሁኝ። የተሰየሙ ዕለት የተናገሩትንና ከዛ በኋላ ደግሞ በተግባር የሚያሳዩት በብዙ ጊዜ የተለያየ ሆኖ ይታያል። በዚህ ሁኔታ እንደማይሆን ተስፋ አለኝ። እንቅፋቶች ይኖሩታል። ይህንን እንቅፋቶች ስለምንገነዘብ እድል ልንሰጠው ይገባል። ቆራትነት ይጠይቃል። መስዋዕትነት ይጠይቃል። ለዚህ የተዘጋጀ ይመስላል። ግን ሁሉን ነገር በአንድ ዕለት በአንድ ጀንበር ጥልቀት ይፈጽማል ማለት ስለማይቻል መመልከት መመልከት ብቻ ሳይሆን ደግሞ ተጽዕኖ ማድረግ እና ተጠያቂ ማድረግ በጣም አስፈላጊ ነገር ነው። ያላነሳቸው ነጥቦች አሉ። ሰው የጠበቃቸው የጊዜ አበባ እስረኞቹን የመፍታት ጉዳይ በተለይ አላነሳም። ይሄንን ማንሳት የማይችልበት ምክንያቶች ይኖርቷል ብዬ አስባለሁ። ይሄንን ከካቢኔው ጋር ተነጋግሮ የሚጨርሰው እንጂ በራሱ ውሳኔ ቀርቦ የሚናገረው ስላልሆነ ይመስለኛል ያላነሳው። በኤርትራ ጉዳይ ላይ ተነስቷል። አዲስ ነገር አልታየም። ነገር ግን በጠቅላላው በአካባቢው ሰላም መኖር እንዳለበት ተገንዝቧል። ከዚ በፊትም የተነገረ ቢሆንም ምናልባት ዶክተር አብይ በተለየ መልኩ የተገነዘበውና በኤርትራና በኢትዮጵያ መካከል ሰላም ከሌለ በሁለቱም ሀገር ውስጥ ሰላም እንደማይኖር ተገንዝቧል። ይሄ ደግሞ በኢኮኖሚም፣ በፖለቲካም በብዙ አቅጣጫ በሁለቱም ሀገር ላይ ጉዳን ሊያደርስ ስለሚችል ይህን የተገነዘበ ይመስላል። ይህን አንስቷል። በጠቅላላው እኔ የተመለከትኩት የወሰድኩት በበጎነቱ ነገር ግን የኢትዮጵያ ሕዝብ ተጠያቂ አድርጎ በየጊዜው ድጋፍ መስጠትና በድጋፍ ብቻ ሳይሆን በመተቸትም ሆነ የሚጠብቀውን ነገር በጊዜው ባለመፈጸሙ ተጽዕኖ ማድረግ አለበት። ግን በበጎነቱ መቀበል ያለብን እድሉን መስጠት አለብን። አመሰግናለሁ። እኔም አመሰግናለሁ ሻለቃ ዳዊት ወልደ ጊዮርጊስ ላስተያየቶ። ወደ ዶክተር ጌታቸው በጋሻው ልለፍ። በቺካጎ ሃርፐር ኮሌጅ የኢኮኖሚ መምህር ናቸው። እርሳቸው ሙሉውን ንግግር አድምጠዋል። እስቲ በአጭሩ አጠቃለይ ይብለጹልን ዶክተር ጌታቸው እርሶም ይህን የዶክተር አብይ አህመድን ንግግር በመስማት የተሰማኝን ደስታ ለመግለጽ ቃላት ያጥሩኛል ለማለት እችላለሁ። ለረጅም ጊዜ ያልሰማሁት ንግግር ነው። በኢትዮጵያዊነቴ እንድኮራ ኢትዮጵያዊነት ከኢትዮጵያውን ውጪ ሊወጣ እንደማይችል ከመናገራቸውም አልፎ ያስገነዘቡበት ያረጋገጡበት ነው። ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያ ነው የምንሆነው ብሎ ያሉት ትልቅ አነጋገር ነው እና በአገራችን አሁን ተከስቶ ያለውን የፖለቲካ ችግር ለማስወገድ መሰረታዊ አድርጎ ያሉት ልዩነት ለእኛ ንብረታችን ነው፣ በመደማመጥ ወደ አንድነት ሊወስደን ይችላል። ወደ አንድነት ስንል አንድ አይነትነት ማለት አይደለም። ዲቨርሲቲ ይሄ የዴሞክራሲ መብቶች መከበር፣ የሀሳቦች አለመታፈን እና በሀሳቦች በእምነት ምክንያት ሰዎች መታሰር መገደል እንደሌለባቸው አጥብቀው አበክረው የተናገሩትና ኢትዮጵያ የጋራ የሁላችንም እንጂ ከዚህ እዚህ ህዝባችን የማይወሰን የፈለገበት ቦታ ሄዶ ለመኖር ለመስራት የሚችል መሆኑን የተናገሩበት ዋና እምነታቸው መሆኑን ነገሩበት እና ይህ ደግሞ በህግ የሚከበር ህግ ብቻ መኖር ሳይሆን ደግሞ ህጉ አፈጻጸሙ ፍትሀዊ እንዲሆን እና የዚህ የፍትህ የዴሞክራሲ መኖር በሙሉ ደግሞ በአገሪቱ ውስጥ ሰላም ሰላም መኖር እንዳለበት ለሰላም ደግሞ የህዝብ መከበር የህዝብ መብቶች መከበር የህዝብ ሁለንተናዊ ነጻነቱ መከበር እንደሆነ ያረጋገጡበት ነው። እንግዲህ በፖለቲካው ረገድ ያ የተናገሩት። ይህ ማለት አሁን ወንድሜ ሻለቃ ዳዊት ያነሱትን አንዳንድ ዝርዝር ነገሮችን ላይ ፖሊሲ አልተጠቆመም ያሉት በእነኚህ በውስጥ ታዋቂነታቸው የሚገለጹ ይመስለኛል። እኔ ሰው በቀና ልብ በጥሩ መንፈስ የአገሪቱን የፖለቲካ የኢኮኖሚ ማህበራዊ ሁኔታዎችን ለመቀየር ለመምጣታቸው ይህ የዛሬው ንግግራቸው ብቻ ሳይሆን ከቅርብ ጊዜያት ወዲህ በተለይ ከአራት ወራት ወዲህ በኦህዴድ ውስጥ እያሉ ሲናገሯቸው ሲሰሯቸው የነበሯቸው ነገሮች በኢህአዴግ ውስጥ ሲጫወቱ የነበሩት ሚናዎቻቸው ሁሉ ይሄንን ይገልጻሉ። እኒህ ሰው በአሁኑ ጊዜ ኢትዮጵያ ውስጥ ያሉት ዋና ዋና ችግሮች የመብት መጓደልን፣ የህዝብ መገደልን ይቅርታ ነው የጠየቁን። ለጠፋው የሰው ህይወት ሁሉ ኃላፊነት ተቀብለዋል ይህ መሆን የሌለበት መሆኑና ጸጸታቸውን ተናግረዋል። በእሳቸው አስተዳደር ስር ይሄ ሊደገም እንደማይችል ተስፋ የሚሰጥ ነው። እንግዲህ እነኚህን መልካም ሀሳቦቻቸውን በሙሉ ለመፈጸም ሌሎቹ ተባባሪ የኢህአዴግ አባላት የከሳቸው ጋር እኩል ለመራመድ መቻል ይኖርባቸዋል። የህዝቡን የኢኮኖሚ ችግሮችን አንስቷል። የኢኮኖሚ እድገቶች አሉ ቢባሉ የሀብት አለመመጣጠንና የስርጭቱ አለመተካከል ተናግረዋል። ያሉትን የአስተዳደር ጉድለቶች ከገለጹ በኋላ በጣም በጣም ብዙ ኢትዮጵያኖች በዓለም ተሰራጭተው ያሉ ይሄ የኢትዮጵያ ዲያስፖራ የሚባለው ለዛ ከፍተኛ ጥሪ እና ማረጋገያ ቃላቶችን ይህ ከአሁን በፊት የነበረው ጉድለት ከአገራቸው ያስራቃቸው ሁኔታ ዛሬ በፍቅርና በይቅርታ እንዲታደስ እና ወደ አገራቸው በመመለስ ለራሳቸውም ለአገራቸውም እድገት ወይም አስተዋጽኦ ለማድረግ እንዲችሉ፣ ለሕዝባችንም በዘር ልዩነት ሳንገደብ ሰዎችን በማከፋፈል ሳይሆን በቀለማችን አምረን አብረን ኢትዮጵያን እንድናሳድግና መልካም አገር እንድናደርጋት ተናግረዋል። በሕዝብ ላይ የተጫኑ ሕጎችን ማንሳትን በሂደት መቼም በአንድ ጀንበር አይደለም እነኚህ ነገሮች የሚደረጉት፣ ግን ጊዜያቸው ወስደው የሚደረጉ ይሆናሉ የሚል ተስፋ አሰነግ ነው ንግግራቸውን ያዳመጥኩት። አመሰግናለሁ ዶክተር ጌታቸው በጋሻው ላስተያየቶ አመሰግናለሁ። ቀጣዩ ዶክተር ሐሰን ሁሴን የኦሮሞ ዴሞክራሲያዊ ግንባር የውጭ ጉዳይ ኃላፊ ናቸው። እርሳቸውም የዶክተር አብይን የሥልጣን ርክክብ ንግግር ሙሉን እንዳደመጡ አረጋግጠውልኛል። የበኩላቸውን አስተያየት ይዣለሁ። ከዚያ በፊት ግን ዶክተር ሐሰን ሁሴን ባለፈው ረቡዕ በፕሮግራማችን ቀርበው ስናስተዋውቃቸው ስለ ፈጸምነው ስህተት ይቅርታ ልጠይቃቸው ነው። ዶክተር መሐመድ ሐሰን ያልነው በዛን ጊዜ በስህተት ነበርና ይታረምልን። ዶክተር ሐሰን ሁሴን ይባላሉ። የይቅርታ አርጉልን ጥያቄያችንን ተቀበሉ ወይ? ዶክተር ሐሰን በሚገባ አመሰግናለሁ። ወደ አስተያየቶን ንግባ። መቀጠል ይችላሉ ዶክተር ሐሰን እኔ ግሩም አዳምጫዋለሁ። ለውጥ ነው ካለፈው ስድስት አመት ከተገነዘብ ነው። ለየት ያለ ነው። የሚቀጥሉ ከኢህአዴግ የሚቀጥሉ ፖሊሲዎች ይኖራሉ። ስለ ለውጥም ተናግረዋል። ያተኩረው በአንድነት ላይ ነው። አንዱ የኢትዮጵያ አደጋ የአንድነት ችግርና የመከፋፈል ችግር ስለሆነ እሱ ላይ በማስረገጥ ተናግረዋል። እሱ በጥሩ ጎኑ የሚታይ ነው። ብዙ ተስፋ የሚሰጡ ፍንጮችን ሰጥተዋል። የዲሞክራሲን አስፈላጊነት፣ የእርቅን አስፈላጊነት የህግ የበላይነት ሲባል መንግስት የሚፈልገውን እርምጃ ማስገደድ ሳይሆን ሰዎች፣ ህዝቦች በህግ ፊት እኩልነት እንዲኖራቸው ማድረጉ፣ መንግስት የህዝብ አገልጋይ መሆኑ፣ ብዙ ብዙ ሊጠቀሱ የሚችሉ ነገሮች ተካቷል። ትልቁ ነገር ተግባር ስለሆነ በተግባር ወደፊት የምናየው ይሆናል ብዬ አስባለሁ። በጣም አመሰግናለሁ ዶክተር ሀሰን ሁሴን። Hemos de